ከማህበረሰብ ለማህበረሰብ ወይዘሮ ራሄል ኃይለማርያም በሲድኒ የጉርሻ ሬስቶራንት ባለቤት በቅድሚያ ከኤስቢኤስ የአማርኛው ቋንቋ ፕሮግራማችን ጋር ባልትናን በተመለከተ ልምዶትን ለማካፈል እንግዳ ስለሆኑልን እናመሰግናለን። እኔም አመሰግናለሁ። አክብራችሁ ስለጠየቃችሁኝ እግዚአብሔር ስጥልኝ እንደሚታወቀው በአሁኑ ሰዓት በአገር ቤትም ሆነ በውጭ ሀገር የሚኖሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያን፣ የኢትዮጵያውያን ካቶሊክ እምነት ተከታዮች የአብይ ጾምን ወይም ደግሞ የሁዳዴ ጾም የሚባለውን የሚጾሙበት ወቅት ነው። እንግዲህ ይህ የጾም ወቅት የአብዛኛውን የአመጋገብ ስርዓት የሚቀይር እንደመሆኑ መጠን ሰዎች ከቤታቸውም ሆነ ከውጭ የሚበሉትን የአመጋገብ ስርዓታቸውን የሚለዩበት ወቅት ነው እና በተለይ ደግሞ እርሶ እንደ ሬስቶራንት ባለቤትነቶ በአሁን ሰዓት ያለው የደንበኞቹ ጥያቄ ምን ይመስላል? በጾም ምግቦች ዙሪያ ዛሬም እንግዲህ ለቃለ ምልልሳችን ስንጋብዞት ስለ ጾም ምግቦች ነው ልንነጋገር የወደድነው እና በአጠቃላይ የደንበኞቹ ጥያቄ ምን ይመስላል ከሚለው እንጀምርና ወደ ጾም ምግብ አይነቶች ዝርዝር እንገባለን። በእርግጥ ልክ ነው። አሁን የጾም ጊዜውም ስለሆነ አብዛኛው ሰው ተጠቃሚ ሆኗል። ግን ያው የጾም የቬጅተሪያን ኮምቢኔሽኑ በነጮቹ ዘንድ በጣም የተወደደ እና በጣም ፈላጊነት ያለው ነው። አሁን ደግሞ ኦልሞስት ጾሙም ደግሞ ብዙ ሰው ያው እየተጠቀመ ነው እርሶም ቀደም ሲል እንዳሉት ከኢትዮጵያውያን ውጭ የሆኑ ሰዎች የኢትዮጵያንን ምግብ በብዛት ይወዱታል። ከዚህ ደግሞ ቬጀተሪያን እና ቬገን የሚባሉት በተለይ እኛ የጾም የምንላቸው ምግቦች እነሱ ቬገን እያሉ የሚበሉበት ሁኔታ ነው የሚታየው በአሁን ሰዓት። ና እስቲ ለመሆኑ እርሶ በጾም ወቅት ለደንበኞቹ የሚያቀርቧቸው የጾም ወቅት ልዩ ብለው የሚሏቸው ምግቦች ምንድን ናቸው? መቼም የጾም ወቅት ሲባል ምስር አትረሳም ሽሮ አትረሳም እና እስቲ ለመሆኑ አሰራሩ ምን ይመስላል? አቀራረቡ እስከ ምስሩ ብንጀምር እንግዲህ እኛ አሁን የጾም ምግብ ወይም ቬጂተሪያን ኮምቢኔሽን ብለው የምናቀርባቸው ወደ ስድስት አይነት ነው። ከተልባ ጋር ሽሮ፣ ቀይ ምስር፣ ክካ ወጥ፣ አተር ክካ፣ ልጫ እና ቆስጣ እና ነጭ ጎመን። አሁን ቀይ ምስሩ ትልቁ ሚስጥሩ የእኛ ወጥ በርበሬያችን ነው። ኢትዮጵያ በርበሬ በጣም ቆንጆ አድርጎ ነው እንትን የሚለው እና ያው ሽንኩርቱን አቁላልተን በርበሬውን እኔ በነገራችን ላይ በሁሉም እንትኔ ላይ ቲማቲም ወዳለሁ፣ ቲማቲም አረጋለሁ፣ ትንሽ ፍሬሽ ቲማቲም እና እሱን አቁላልቼ በርበሬ አድርጌ እንደሚመች እንደማያቃጥል፣ በእርግጥ የኢትዮጵያ በርበሬ ብዙም አያቃጥልም። ትልቁ ነገር ደግሞ ዘይቱ ሳቁላላ ሽንኩርቱን በጣም ትንሽ ርጌ ነው። ግን በስተመጨረሻ ላይ ስከልስ ኦሊቭ ኦይል አረጋለሁ። በቃ ብዙ እሳት እንዲመታው አላረግም። ኦሊቭ ኦይሉን ለጤናም ሲባል እንደዛ አርጌ እንሰራለሁ። ሌላ ምን ይጨምራል? ምስር ወጥ ውስጥ ለምሳሌ ከታች የሚጨመሩ እነ ነጭ ሽንኩርት፣ እነ ዝንጅብል፣ እነ ኮረሪማ እንዲ እንዲ አይነት ነገሮችን ይጨምራሉ። አዎ ከቀይ ሽንኩርቱ ጋር አብሬ ነው ሽንኩርቱን አቁላላለው። ከዛ በርበሬ ከታለው እሱንም በደንብ አቁላልቼ ትንሽዬ ውሃ አርጌ ምስሩን በደንብ አጥቤ፣ ያው የዚህ ሀገር ምስር ንጹህ ነው። ቢሆንም ጥሩ አጥቦ አጥልሎ መክተት ነው። እና በተቻለ መጠን ስንሰራ ብዙ እሳት እንዲመታው፣ ምስሩንም አስፈልገው ትንሽ ያዝ ያረገን ጥሩ ነው። ምናልባት የዚህ ሀገር ምስር እንደ ኢትዮጵያው አይደለም። ለምሳሌ የኢትዮጵያ ምስር ረጅም ሰዓት ነው መብሰል ያለበት እና ቅንጭርም ይላል። እዚህ ሀገር ብዙዎቻችን መጀመሪያም ስንመጣ ምንታለለው እንደዛ ነው፣ እንደዛ እየመሰለን ብዙ እናበስለው ና እንደ ሽሮ ይሆናልና ብዙ ሳት አይነካውም፣ አይደለም? አይፈልግም። አዎ፣ በተቻለ መጠን ሁሉ ነገር ከበሰለ በኋላ እሱን መጨረሻ ላይ መክተትና ጥቂት አይቶ እንደ ሳቱን እንትን ማውጣት ነው። ሲበስል በጣም ሽሮ ነው የሚሆነው፣ አይታወቅም እና እንደዛ አድርጎ ያው ለአይነት ሲቀርብም ደስ ይላል። ከዚህ የጾም ምግቦች ጋር በተለይ የቬጅተሪያን ወይም ደግሞ አትክልት ለሚበሉ ሰዎች ከሚያቀርቡት መካከል ስድስት አይነት ነው ከተልባ ጋር ብለውኛል። ና የመጀመሪያው ምስር ነው። አተር ክኩንስ እንዴት አድርገው ነው የሚሰሩት? አተር ክኩም ያው አንድ አይነት ነው። ሽንኩርቱን አቁላልቼ፣ ያው ነጭ ሽንኩርት ይገባል። ከተቁላላ በኋላ ትንሽዬ እርድ አረጋለሁኝ ለወጥ እንዲል። ከዛ ውሃውን ከልሼ እሱንም አሁንም አተሩም የዚህ ሀገር አተር ብዙም አይችልም። እሱንም በተቻለ መጠን ሲበስል በጣም ሞትት ሳይል በቃ ሊበላ በሚችልበት ሁኔታ ማውጣት። ለምን እንጀራ ላይ ሲወጣ ደስ ይላል። እና እንደዛ አድርጎ ነው የሚሰራው። እንግዲህ በእርሶ ቤት ሬስቶራንት ለየት ያለ ተብሎ የሚታወቀው የእርሶ ቤት እንደ ልዩ ሆኖ ከሚታወቁት ነገሮች መካከል ሽሮዎት ጎመኑና የነጭ ጎመን የሚባለው ነው። ያው ለየት እንዳለ ይነገርለታል እና እስቲ ስለ እሱ ንገሩኝ። እንዴት ነው ልዩ የሚሆነው? መቼም ሽሮ ሁሉም ይሰራል፣ ጎመን ሁሉም ይሰራል ና የእርሶን ልዩ ያደረገው ምንድን ነበር? ሽሮ የምሰራው የሚገርምሽ በመጥበሻ ላይ ነው ወፈር ያለ መጥበሻ በእርግጥ በድስት ሲሰራና በመጥበሻ ይተ በጣም የተለያየ ነው። ሞክሮ ማየት ይቻላል። እና ልክ ስታዘዝ ሽንኩርቱን በደንብ አቁላላና ነጭ ሽንኩርት ምጥን ሽሮ ነው የምጠቀመው። ባዚወይ ምጥን ሽሮ ያው የታወቀ ነው። ሁሉ ነገር ተመጣጥኖ የተሰራ ነው። እዛ ላይ ሽንኩርቱን አቁላልቼ ነሽንኩርት አድርጌ አሁንም ቲማቲም ጨምራለሁ። ፍረሽ ቲማቲም እሷን በደንብ ጥብስ አድርጌ መጥበሻው ላይ ውሃዋን አድርጌ ሽሮዋን በተን አድርጌ አልተከትካትና ከላይ ኦሊቭ ኦይል አሁንም ኦሊቭ ኦይል ከላይ ከታለው ከዛ ፍሬሽ ቃሪያ ያደርግበታለሁ። በቃ ኢሚዲየትሊ ትኩሱን ነው የሚበላው። ዘርጋ ያለ ነገር ስለሆነ ነው መሰለኝ፣ መጥበሻ የተለየ ቴስት ነው የሚያመጣው። ሽሮ ሚንጃ በድስት ከሚሰራው ይልቅ የመጥበሻው በጣም ቆንጆ ነው። ልክ አገር ቤት የሸክላ ድስት ወጥ እንደሚባለው ማለት ነው። ልክ ነው። አሁን መጥበሻውም ወፈር ያለ ነው መሆን ያለበት። ስሷ ብዙ አታጣፍቅም። ወፈር ያለችው ከበድ ያለው መጥበሻ በጣም ቆንጆ ያረገዋል። ጎመን ሰኑስ እንግዲህ ጎመን መከራውን አይቶ ነው መቼም፣ ኢትዮጵያ ሲሰራ ተቀንጥሶ ተልጦ ተቀቅሎ ተጨምቆ ተከትፎ ነው እና እርሶስ እንዴት ነው የሚሰሩት ጎመኑን? እኔ የዚህን ያህል ፕሮሰስ እንኳን አላደርግም። በደንብ አጥበዋለሁ። እንደ የሚጣለውን የሚቀነጠስ ነገር ትንሽ ትንሽ አወጣለሁ። ከዛ በተረፈ ድቅቅ አርጌ ከልፍና አሁንም ሽንኩርት፣ ዝንጅብል ቀይ ሽንኩርት በደንብ አቁላላና ጎመኗን አሁንም ከፍታለሁ። ጎመንም አሁን ብስል አድርጌ አይደለም ያው ትንሽ ያዝ ሲያደርግ ግን ከላይ የሚጨምረው እንግዲህ አይዶነ እዚህ ሀገር አላውቅም። ከሀገር ቤት የሚላክልኝ ቅመም አለ አይ ቲንክ ጥቁር አዝሙድ ነጭ አዝሙድ እንዲህ ተፈጭቶ ያለ ነው እና ያጣፍጧል በቃ ትንሽ ከላይ በተናረግበታለሁ። ጎመን ላይ ጥቁር አዝሙድ ሲገባ ሰምቼ አላውቅም። ያው ብዙ ጊዜ ቀይ ወጥ ላይ ነው የሚገባው እና ይሄ ለየት ያለ ነገር ጥቁር አዝሙድም ነጭ አዝሙድም ደግሞ ለጤናም ጥሩ የሚባሉ ነገሮች ናቸውና። ቁስጣውስ፣ ነጩስ ጎመን እንዴት ነው የሚሰሩት? ነጩ ጎመን ድንጋርሽ፣ ነጩ ጎመንም አሁን ሽንኩርቱን አቅራላለሁ ነጭ ሽንኩርት ጨምራለው። ድንች አለው። ጠበስ ጠበስ አረገዋለው እዛው። ይህም በመጥበሻ ነው የሚሰራው እና ካሮትም እንደዚሁ ጠበስ ጠበስ አረጋለው። ከዛ ነጭ ጎመኑን በስሱ ነው የምከትፈው ቶሎ እንዲበስል። ሲበስልም ያው ከለሩን ሳይለውጥ አድርጌ ጨው ትንሽ አደርጋለሁ እንደሚጣፍጥ አድርጌ ዘይት አይበዛበትም፣ አያንስም፣ አይበዛም። በቃ እሱም ትኩስ ነው። ከዛ ቃሪያ አደረግበታለሁ በእንዲህ ሁኔታ ነው የምንበላው የሚቀርበው። እንግዲህ እንግዲህ ይሄ ሁሉ ነገር የሚቀርበው በድስት ተሰርቶ ተቀምጦ ደንበኛ በሚገባ ሰዓት ከድስት እየተጨለፈ ሳይሆን እዛው ደንበኛው እንዳለ ተሰርቶለት ነው የሚቀርበው ማለት ነው። ተከትፎ ነው ሁሉ ነገር የሚቀመጠው። የሚገርምሽ ነገር በተለይ ነጮቹ ስሰራ ሁሉ ገብተው ያሉ ክፍት ነው ኪችኔ፣ እና በጣም ነው የሚገርማቸውና ገብተው ያሉ አሰራሩ እና ይሄንን የቬጅቴሪያን የጾሙን ምግብ ከኛ በላይ ነው የሚጠቀሙት እነሱ። ሌላው ተልባ ብለውኝ ነበረ፣ እርሶስ እንዴት ነው የሚያዘጋጁት እዚህ ሀገር? ተልባውም አሁን ፍትፍቱ ነው የሚበላው ያው ተልባው ተቆልቶ የተፈጨ ነው እንግዲህ እዛ ላይ ቅመማ ቅመም ከተው ድንብላል፣ ኮረሪማ፣ ትንጥዬ የሚጥሚጣ፣ ጨው ትንሽ፣ ኦሊቭ ኦይል፣ ቲማቲም አርጌ በቃ እሱን በውሃ ፈታፍተዋለሁ። ይሄ ደግሞ በጣም ተወዳጁ ምግብ ነው፣ በነጮቹም በአበሻም በሁሉም ምግብ ተሰርቶ ተሰርቶ መጨረሻ ላይ ደግሞ አቀራረብ፣ ይሄ ፕሬዘንቴሽን የሚባለው ነገር ነው ደስ የሚለው እና፣ ነጮቹ በምንድን ነው የሚወዱላቸው? መቼም እኛ ያው ከእንጀራ ጋር ድርድር የለም። ለነጮቹስ ስ እንዴት ነው የሚያቀርቡት? አቀራረብ ብዙ ነገርን ይቀይራል። እውነት ነው እውነት ነው፣ ያው በእንጀራ ነው ሁሉም የሚበላው በእንጀራ ነው እና በእንጀራው ላይ ይሄ ሁሉ ነገር ተጨልፎ ስታዩ ከለሩ ብቻ ይስባቸዋል። በቃ የተለየ እስኪበሉ ድረስ በቃ እንትን ነው የሚሆኑት። እና ያው እኛ እናውቀዋለን ምልሽ እንደውም የጾም ምግብ እኮ መብላት ከጀመርሽ አታቆሚም። አንዳንዴ በጣም በተለይ እነ ሽሮ እነ ምናምን ተጠንቅቀሽ ካልበላሽ ቃሪያ፣ በተለይ ካለ ቃሪያ ስንግም አለ የጾም ምግብ በተለይ በሌላው ዜጋ የሌላ ነገር አይጠቀሙም። ይህንን ነው ከስጋው ነክ ይልቅ ይህንን አሁን ፖፕላር የሆነ የመጣው ይሄ የጾሙ ምግብ ነው። እርስዎ የሲድኒ ነዋሪ ኖት። በአጠቃላይ በአውስትራሊያ አቀፍ ደረጃም በዓለም አቀፍ ደረጃም አነስተኛ የንግድ ተቋማትን በክፉኛ ካዳከሙት ዓለም አቀፍ ክስተቶች መካከል ኮቪድ 19 አንዱ ነው እና በአሁን ሰዓት ያለው ሁኔታ ምን ይመስላል? በቅርቡ ደግሞ ያው ኒውሳውዝ ወልስ በተለይ በውሃ መጥለቅለቅ የተጎዳበት ጊዜ ነው እና እነዚህ ክስተቶች የንግዳችሁን ሁኔታ ባሉታዊ መንገድ የነኩበት አጋጣሚ አለ? እርግጥ በተለይ የኮቪድ እንደጀመረ ሰሞን ኦልሞስት አንድ ወር ዘግተናል። በጣም የሚያስደነግጥ ነበረ። ያው ምን ልሽ፣ ሁሉም እንደሚረዳው መንግስት ረድቶናል። ከከፈትም በኋላ ግን በሚያስደነግጥ ሁኔታ በቃ ኦንላይን፣ ይሄ ኦቨር ኢቲንግ የለንም ነበር። ከዛ በኋላ ይህን ሁሉ አደረግን፣ በጣም ጥሩ ሆነ በእርግጥ እና ግን ያው አንድ ነገር መጣ ሲባል በሽታውም ሄደ መጣ፣ ሄደ መጣ ሲባል በጣም ጭር ይላል፣ ሰው ይደነግጣል፣ መምጣት ይቀራል፣ ደግሞ እንደገና ይነሳል። እንዳልሹም በጎርፉ ጎርፉ ከኛ ራቅ ቢልም ያው ብዙ አፌክት 完的 መልሽ አሁን ሰውም ያው ነው ግን፣ ቢሆንም ደህና እግዚአብሔር ይመስገን በጣም ጥሩ ነው። እንግዲህ የእርሶ ሬስቶራንት የቤተሰብ ሬስቶራንት ነው፣ ከባለቤቱ ከአቶ ይበልጣል ጋር በመሆን ነው የሚሰሩት። እና በነገራችን ላይ ስሙ በራሱ ትንሽ ለየት ያለ ነው። ብዙ ጊዜ የሬስቶራንት ስሞች ወይ በአገር ስም፣ በከተማ ስም እንደዚህ፣ ወይ ደግሞ በሀገራችን በሚታወቁ ነገሮች ነው እና የእርሶ ጉርሻ ነው የሚለው እና ስሙ ራሱ ለአበሻ ለእኛ አማርኛ ቋንቋውን ለሚያውቀው ምግብ ምግብ የሚያሰኝ ነው። እና እንዴት ነው ይህንን ስም የመረጡት? ስም ያወጣችሁ ልጄ ናት እና ገና ሬስቶራንትን ከፍታለን ስንል ገና ስናወራ ጉርሻ ነው መሆን ያለበት ትለና፣ ልጅ ከየት አውደሽ ነው ስና፣ በቃ ጉርሻ ደስ ይለኛል ትነበረ። እሷ ምርጫ ነው ይህንን ያደረግነው። እና ፍቅርና ሰላም የሚባሉ ሁለት ሴቶች ልጆች እንዳሉት ነው እና ፍቅር ነች ሰላም ነች ያወጣችሁ ይህንን ፍቅር ናት ፍቅር ናት ትልቋ ልጄ። በጣም ጥሩ እንግዲህ በጣም ነው የምናመሰግነው ጊዜዎትን ወስደው የቤቶትን ሙያ ለሌሎቻችንም ለአድማጮቻችንም ስላካፈሉልን፣ ወይዘሮ ራሄል ኃይለማርያም በሲድኒ የጉርሻ ሬስቶራንት ባለቤት እጅግ በጣም እናመሰግናለን። መልካም የስራ ጊዜ እንዲሆንላችሁም እንመኛለን። እግዚአብሔር ስትልኝ ያክብራችሁ ስለጠየቃችሁኝ። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩኝ ከሜልበርን።